በኢትዮጵያ ስለ ሕዝብ ከመኖሪያው መፈናቀልና መፍትሄዎቹ መልስ የሚሰጡን ዶክተር ያዕቆብ ኃይለማርያም መሆናቸውን ስናሳውቅ ሰሞነኛ በሆነው የኢትዮ ኤርትራ ጉዳይ ላይም መልስ ይስጡን የሚሉ ጥያቄዎች ከአድማጮቻችን ቀረቡ። በተለይም በአሰብ ወደ ታሪካዊ ባለቤትነት ላይ ዶክተር ያዕቆብ አሰብ የማን ናት የሚል መጽሐፍ አስነብበዋል። በተለያዩ ጊዜያትም ጽሑፎች አቅርበዋል። ዶክተር ያዕቆብ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ የሩዋንዳን የዘር ፍጅት ለመዳኘት የተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ሕግ ነበሩ። በድንበር ጉዳይ ተመሳሳይ ታሪክ ባላቸው በናይጄሪያና ካሜሩን መካከል በተካሄደው የድንበር መካለልም የተባበሩት መንግሥታት ድርጅት ሠራተኛ ሆነው አገልግለዋል። ወደ ክፍል አንድ ለጥያቄው ፕሮግራም እናልፋለን። አዘጋጅና አቅራቢዋ ትዝ ተበላቸው ናት የአድማጭ ጥያቄ አስቀድማለች። ሰላም ቪዎች ጥያቄ፣ ኢትዮጵያ በምስራቅ አፍሪካ ዳርቻ ያለች ሀገር ሆና ለምንድን ነው ያለ ባህር በር እንድትቀር የተወሰነው? እንደሚታወቀው በዘመናት ጅቡቲን ጨምሮ አሰብ፣ ምጽዋም የኢትዮጵያ እንደነበረች ታሪክ ይመዘግባል። ግን የትኛው የአፍሪካውያንም ያለም አቀፍ ሕግ ነው ያለ ባህር ዳርቻ ትቅር ብሎ ያለው ወይስ የውጭ ወራሪዎች ወይም የቀኝ ገዥዎች የቆየ ፍላጎት ከሆነስ የሚል ጥያቄ ለመጠየቅ ወዳለሁ። ወንደ ሰን ግዛው ነኝ ከቦንጋ ከፋ። እሺ የአቶ ወንድ ወሰንን ጥያቄ የመሰለ በአሰብ ላይ እንደ አጠር ያለ ገለጣ እንዲያደርጉልን የሚጠይቅ እንዲሁም ከአቶ ጌታነህ በኢሜይል ደርሶናል። በፌስቡክ ደግሞ ሻምበል ሀብቴ አሰብ የኢትዮጵያ እንደሆነ ብዙ ጊዜ በመረጃ ይጠቁማሉና በዚህ ላይ አንድ ሀሳብ እንዲሰጡን የሚል ጥያቄ አቅርበዋል። አቶ አበበ ተፈራ መኮንንም እንዲሁ ተመሳሳይ ጥያቄ አቅርበዋልና ስለ አሰብ ወደብ በእርስዎ ምርምር መሰረት ያለትን ሀሳብ ያካፍሉን። እንግዲህ የአሰብ መነሻ ሮቢታኖ የሚባል የጣሊያን ኩባንያ ከሱልጣን ኢብራሂም ከአፋሩ ሱልጣን ገዝቶት ነበር። የንግድ መርከብ ማቆሚያ ነበረ። በዚያን ጊዜ አጼ ሚኒሊክ የግዛቸው የግዛታቸው ወሰን ለአለም ሕዝብ አስተዋውቀዋል። ወሰኔ እስከ ቀይ ባህር ይደርሳል፣ በምዕራብ እስከ ሱዳን ይዘልቃል ብለው አስታውቀዋል። በዚያን ጊዜ እንግዲህ ቁጥጥር የለም። የአፋሩ ሱልጣን አጼ ሚኒሊክ ሳያውቁ ወይም የሳቸው መንግስት ሳያውቅ ያንን ወደ ሸጠው። ከዛ በኋላ ከአስራ አምስት ዓመት በኋላ ነው ኤርትራ የሚባል አገር ተፈጠረ እና በዚያን ጊዜ ኤርትራ የሚባለው በጣሊያኖች እጅ ተይዞ ነበር እና ጣሊያኖች አሰብን ወደ ኤርትራ አጠፉት። መነሻው እንደዚያ ነው። አሰብ አሁን የኤርትራ ነጻ በምትወጣበት ጊዜ የኤርትራ አካል አልነበረችም። አሰብ በዚያን ጊዜ ራስ ገዝ ነበረች እና በሺ ዘጠኝ መቶ ስልሳ አራት ዓመተ ምህረት የአፍሪካ ህብረት ያወጣው አንድ ደንብ አለ። ማንም ቅኝ ግዛት የሆነ ሀገር ነጻ ሲወጣ የያዘውን መሬት ብቻ ነው ይዞም ነጻ የሚወጣው እና ኤርትራ የኢትዮጵያ ቅኝ ግዛት ነኝ ስትል ለብዙ ዓመት ተከራክራለች። እና እውነትም ቅኝ ግዛት ከሆነች ቅኝ ግዛት መሆኗን ካመነች፣ ነጻ የምትወጣው ያንን የያዘችውን መሬት ነጻ በወጣችበት ጊዜ የያዘችውን መሬት ነበረ ይዛ ነጻ መውጣት የነበረባት። በዛን ጊዜ ደግሞ አሰብ የኤርትራ አካል አልነበረም ራስ ገዝ ነበረ ብዙም ጊዜ ደግሞ የወሎ አካል ነበር ስለዚህ ኢትዮጵያ በሚገባ በአሰብ ላይ ተገቢ እና ህጋዊ የሆነ መብት ነበራት። ግን የኢህአደግ በተለይ አቶ መለስ በእውነት እጃቸውን ታጥበው ያስረከቡት ጉዳይ ነው ዶክተር ያዕቆብ እንግዲህ ኢህአደግን እና ኢፒኤልኤፍን የኤርትራ ሀርነት ግንባርን ያደራደሩት ሀርማን ኮሆን የሚባሉ የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ረዳት ሚኒስትር የነበሩት እሳቸውም ብዙ ጊዜ ይናገራሉ። ኢትዮጵያን ወክሎ የተደራደሩ ባለስልጣናት አሰብን ለምን እንዳልጠየቁ ገርሞኛል፣ እና ካለኝም ቅራኔ ወይንም ጸጸት ኢትዮጵያ ያለ ወደብ መቁረተዋ ነው እያሉ ይናገራሉ። ሰሞኑን ደግሞ አንድ አዎንታዊ የሆነ እርምጃ ተወስዷል። ከኤርትራ ጋራ ግንኙነቶችን ለማሻሻል የኢትዮጵያ መንግስት ተያዘ የተባለውን የባድመ ድንበር ለመልቀቅና ግንኙነቶችን ለማሻሻል በሁለቱ ሀገሮችና ህዝቦች መካከል እርምጃ ወስዷልና ከዚህ ጋር ተያይዞ ምን ለውጥ መጠበቅ ይቻላል? ስለ አሰብ እንግዲህ አሁን ኤርትራ ባድመ ወደ ኤርትራ እስካልታጠፈ ድረስ በምንም አይነት አልገራ ደንብራ ነበር። አሁን ጠቅላይ ሚኒስትር ዶክተር አብይ አለ ቅድመ ሁኔታ የድንበር ኮሚሽኑ ውሳኔ እንቀበላለን ብሏል። የድንበር ኮሚሽኑ ውሳኔ መሰረት በሺ ዘጠኝ መቶ አመተ ምህረት አጼ ምኒልክ በፈረሙት ውል ከጣሊያን ጋር በፈረሙት ውል መሰረት ባድመ ወደ ኤርትራ ይታጠፋል ግን የድንበር ኮሚሽኑ ሁለት ኃላፊነት ነበረ። አንደኛው በወረቀት ላይ ወሰኑን ማስመር ነበር። ሁለተኛው ደግሞ ይሄ እንግዲህ ዲሊሚቴሽን ይባላል። ሁለተኛው ደግሞ በአካል ተገኝቶ በቦታው ችካል መትከል ይደነግግ ነበረ። ሁለተኛው ኃላፊነት ይሄ ነበረ። ችካል ከመተከሉ በፊት በወረቀት ከተካለለ በኋላ አቶ ኢሳያስ የሰላም አስከባሪ ቡድንን ከዛ አስወጣ። ቡድን ሲያስወጣ የድንበር ኮሚሽኑ አባላት ደህንን ለድህንነታችን ስጋት ነው በሚል ጥለው ወጡ እና ችካል አልተተከለም እስከ ዛሬ ድረስ እና አሁን ዶክተር አብይ አለ ቅድመ ሁኔታ እንቀበላለን ሲሉ የግድ ቁጭ ብሎ መነጋገር መደራደር ያስፈልጋል። ምክንያቱም ያ በካርታ የተሰመረው ቤተ ክርስቲያንና መቃብር ይለያል፣ ትምህርት ቤት ለሁለት ይከፍላል። ይሄ ሊሆን የሚችል ነገር አይደለም። ስለዚህ በአካል ተገናኝቶ ድርድር ማድረግና ችካል በሚተከልበት ጊዜ እንዲህ አይነት ጉራማሌ ሁኔታ ሲፈጠር መደራደር ያስፈልጋል። ወደ ስምምነት መድረስ ያስፈልጋል። እንግዲህ ኤርትራ ይሄንን ለማድረግ ፈቃደኛ ነች ወይ? አሁን ኤርትራ ከሆነ ከዚህ በፊት እንደምትለው አይ እኔ ውሳኔውን እንደወረደ ነው መፈጸም ያለብ ነው የምትለው፣ እንግዲህ ተማሪ ቤት ሁለት ተከፍሎ መቃብርና ቤተ ክርስቲያን ተለይቶ ነው ማለት ነው። ምናልባት የዚህ የናይጄሪያና የካሜሩን ተሞክሮ ጉዳዩን ሊያብራራው ይችላል። እኔ በዚህ በሁለቱ መካከል በተፈጠረው የውዝግ ምክንያት የህግ አማካሪ ተብዬ ተቀጠረ የነበረ በተባበሩት መንግስታት ያንን በምናካልልበት ጊዜ በወረቀት ስናካልል ምንም የታየን ነገር የለም። በኋላ ግን በቦታው ተገኝተ ችካል ስንተክል አንድ ቤት ለሁለት ይከፍላል መስመሩ እና ናይጄሪያኖችና ካሜሩኒያኖች ተስማምተው ቤቱ ወደ አንዱ እንዲታጠፍ፣ ሌላው ደግሞ ወደ ካሜሩን እንዲታጠፍ ናይጄሪያ ደግሞ በለውጡ ሌላ ይሰጠዋል በሚል ተስማሞ አሁንም ባድመም ላይ ቢሆን የግድ እንዲህ አይነት ድርድር መደረግ አለበት። ድርድሩ ደግሞ ዋናው በኢትዮጵያና በኤርትራ መካከል ሰላም ሰፍኖ የሚኖረው የኢትዮጵያ የባህር በር መብት እስከተገበረ ድረስ ነው። ይሄ ዘላለማዊ ጥያቄ ነው። ለኢትዮጵያ መቶ አስር ሚሊዮን ሕዝብ በእግር መንገድ ርቀት የባህር በር ተዘግቶበት ሊኖር አይችልም። በጣም በጣም አስቸጋሪ ሁኔታ ነው የሚፈጥረው። ዛሬ ለምሳሌ ለጅቡቲ በቀን ሁለት ሚሊዮን ዶላር ነው የሚከፈለው። በዓመት ከሁለት ቢሊዮን ዶላር በላይ ነው የሚከፈለው። እንዲያውም ጅቡቲ በዓለም በጣም ውድ ከሚባሉ ወደቦች አንዱ ነው። ስለዚህ አሁን በድርድሩ ጊዜ ባድመንም በሚያስረክቡ አስረ እናስረክባለን ብለዋል። በሚያስረክቡበት ጊዜ የኢትዮጵያ የባህር በር ጥያቄ መመለስ አለበት በእውነት ዘላቂ ሰላም ከተፈለገ ወንድ ማማችነት ከተፈለገ በዛ አይነት ነው መፈታት ያለበት። ዶክተር ያዕቆብ ኃይለማርያም ለሰጡኝ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው። እሺ፣ እኔም አመሰግናለሁ። በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲ እና የፍትህ ጮራ ተስፋ ተንጸባርቋል። ተስፋ ነው ምለው እስካሁን ድረስ ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢ የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኚህ ከነጻነት ከዲሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንኦት ሰጥተው እንዲከታተሉት የሚገባ ነገር ነው።